ወይዘሮ ሰብለ ወርቅ ታደሰ በኩዊንስላንድ የደቡብ ማህበረሰብ ሀብ የቤት ውስጥ አመፅ ቅድመ መከላከል ስራ አስኪያጅ፣ አቶ ሀለኬ ጋኙ በቪክቶሪያ የማህበረሰብ የአእምሮ ጤናና የጋብቻ አማካሪ። አቶ ሀለካ በተለይ ቀውሱ እስከሚያልፍ ድረስ በቤት ውስጥ ቁርሾ ያለውንም በፊት እንዳያገረሽ ለማርገብ በጥሩ ሁኔታ ላይም ያለው የበለጠ እንዲዳብርና ይህንን ጊዜ ጭራሹንም የመጥፎን የጤና መታወክ ወደ መልካም የፍቅር ጊዜ ለመለወጥስ ምን ማድረግ አለባቸው ይላሉ። ወደ ጋብቻ አማካሪነቶ ምን ይመክራሉ? ከሰውን አመሰግናለሁ። አንድ መጥቀስ ያለብን ስለ ቤተሰብ እያወራን ነው፣ ግን ብዙ እኛ ሀገር ሰዎች ኢትዮጵያኖች ሲንግል ሆኖ የምኖሩ አሉ። አዛውንቶች አሉ። ብዙ እድሜያቸውን በሪፊጂ ዓለም አሳልፎ ከቤተሰቦቻቸው ተለያይተው ሀገር መጥተው ለብቻቸው የሚሰቃዩ አሉ እና ይህንንም መጥቀስ ፈልጋለሁ። ብቻቸውን ስለምኖሩ ብቸኛ ስለሆኑ ይሄ ጉዳይ እንዳሁም የባሰ ሞር አይሶሌት ያደርጋቸዋል። አንድ ሁለተኛ ደግሞ ሲንግል ማድረስ አሁን ባልና ሚስት ተለያይቶ የምኖሩ በተለይ ሴቶች ከልጆቻቸው ጋር አይሶሌት ሆነው ለብቻ ሆነው ድሮ ከሚያገኙት ድጋፍ ከኔትወርኮች የሚያገኙትን ሊያጡ ይችላሉ። ይሄ ሁሉ ሪስክ ፋክተር ነው። ሌላ ደግሞ ለብቻ የምኖሩ ግለሰቦች ናቸው ጠና ያለ ወይ ደግሞ የሕክምና ችግር ያለባቸው ከዚህ በፊት ከቤተሰብ ጋር ተፋቶ የምኖሩ ወንዶች የሱሳይድ ወይ ደግሞ ሕይወታቸውን የማጥፋት ሪስክ አለ። ይሄ ደግሞ በብዙ ጥናቶች ታይተዋል። የኮሮና እንትን አንደኛ፣ ሰው ልጅ ችግሮችን እቋቋማለን፣ ችግሮችን የመቋቋም ድንገተኛ የሆኑ ነገሮች መቋቋም አቢሊቲ አለን፣ ችሎታ አለን። ግን ያ የተከሰተው ድንገተኛ ነገር ከተወሰነ ጊዜ በኋላ ካለፈ መቆሚያው የማይታወቅ ከሆነ አሁን እዚህ ኮሮና ነገር መቼ እንደሆነ አይታወቅም። ይሄ ነገር የምቆምበት እንትን አይታወቅም። ስለዚህ ወደ ፕሮሎንግ ስትሬስ ይቀየራ ከዚያ ወደ መንታህስ ችግር ይገባል እና ብዙ ሰዎችን ተስፋ ያስቆርጣል። ስለዚህ ሌላ ደግሞ ይህን ካልኩኝ በኋላ ፖዘቲቭ ነገሮች አሉ። አሁን እኛ የምናወራው ቲፒካል የሆነ በጣም ዲስፋንክሽን የሆኑ ፋሚሊዎች ነው የምናወራው። ዶሜስቲክ ቫዮለንስ እኔ በበኩል እንደማየው ኤክስትሪም ዲስፋንክሽን የሆነ ሪሌሽንሽፕ ወይ ደግሞ ፋሚሊ ነው። ከዛ ውስጥ ነው የምከሰተው። ሌሎች ኢትዮጵያኖች ደግሞ አፍሪካኖች፣ ሌሎች አሉ በሰላም ምኖሩ ተፋቀ ምኖሩ አሉ። እና ለነዛ ደግሞ ፖዘቲቭ የሆነ ነገር አለ። ፋሚሊ ቦንዲንግ የሚባል ነገር አለ። ባልዮ ለቤት ይሰራል ወንድ፣ ሴቷ ቀን ትሰራለች፣ ልጆች ትምህርት ቤት ላሉ ሰው የማይገናኝበት ሁኔታ ነበሩ። አሁን ይሄ ኦፖርቹኒቲ ይፈጥራል ቤተሰብ አብሮ ቦንድ እንዲሆኑ፣ ባልና ሚስት፣ ወላጆች እና ልጆች አብሮ ጊዜ እንዲያሳልፉ። ዲስ ኢዝ ጉድ ቲንግ። ሁለተኛ ደግሞ የፋሚሊው ሴፍቲ አብሮ የመሆን የፋሚሊ ሴፍቲ እሱ ራሱ ፖዚቲቭ ነው ማለት እችላለሁ። ሶስተኛ ማለት የምፈልገው ይህ ዓለም አሁን የምንኖርበት ይሄ ውስጥን ወይ ደግሞ አንደኛ ዓለም የሚባለው የምኖርበት በጣም ፋስት የሆነ ሩጫ የሆነ ስትሬስ የሆነ ኑሮ ነው የምኖረው። ስለዚህ አሁን ይህ ምንድን ነው የሚያመጣው ታዲያ? ይህ ረጋ እንድንል እንድናስተውል፣ እዚ ዓለም ላይ የምጠቅም ነገር ምንድን ነው ጥሩ ነገር ምንድን ነው ብለን እንድናስብ ያደርገናል ነው ቱ ሪፍሌክት ሪፍሌክት እንድናረግ ያደረገናል፣ እና እንደዚህ ሶስቱ ፖዘቲቮች ነገሮች ናቸው ብዬ ነው የምገምተው። ሌላው እነዚህን ስትሬሶችን ቤት ውስጥ ለመቀነስ አንደኛ የፋሚሊና የግለሰብ ፍላጎት ባላንስ የማድረግ እዚ ዓለም ላይ ባላንስ ማድረግ አለብን። አንደኛ መወደን ሰው ኮኔክሽን አብሮ መቀራረብ አስፈላጊ ነው፣ ግን ነጻነትም ያስፈልገናል። ወክ ልናደረግ እንችላለን። በሰላም ወጠን፣ በሰላም ስንመለስ እነዚህን ሁለቱም ባላንስ የማድረግ ኮኔክሽን ኤንድ ፍሪደም እነዚህ ሁለቱ ባላንስ ማድረግ አለብ። ቤት ውስጥ ራሱ አሁን ለምሳሌ ቤተሰብ አስመልክቶ አንድ ላይ ኩክ ማድረግ ለምሳሌ ፕላን የማድረግ ዛሬ እንደዚህ አይነት ትራዲሽናል የሀገራችንን የባህል ምግብ አብረን እንሰራለን። ከሌ እንደዚህ ያርግ፣ ከሌ እንደዚህ ያርግ። እንደዚህ አይነት ነገሮች ድሮ የማናገኝ እናደርጋቸው ነገሮች ድሮ ስል ቢዚ ስለሆንን እነዚህ እነዚህ ነገሮች በዛ ፖዚቲቭ ናቸው። አብሮ መጫወት መነጋገር ቦርድ ጌምስ፣ ሙሉታሉ እነዚህ አብሮ መጫወት፣ ከልጆች ጋር መጫወት፣ ኤክሰርሳይዝ ማድረግ፣ ስቶሪ ቴሊንግ በተለይ እኛ ያደግነው ሀገራችን ያው ስቶሪ ተረተረት እየሰማን በልጆች ሆነን ያደግነው ቲቪ አልነበረም እሳት አካባቢ እነዛ ነው ያደግነው። እና እነዚህ ልጆቻችን እነዛ ነገር አያውቁም። እነዚህን ስቶሪ መናገር በቋንቋችን፣ ጋርደን ሪዲንግ፣ ማንበብ፣ ሙዚቃ መስማት ወይ ደግሞ ዱዋ ዱዋ ማለት ጸሎት፣ መዝሙር፣ አብሮ ቤት ማጽዳት ይህ ድሮ ጊዜ የሌለ በተለይ ወንዶች ራሳቸውን ቢዚ የማድረግ ዴይሊ አክቲቪቲ ፈጥረው ቢዚ የማድረግ እነዚህ እንደዚህ ነገሮችን አዲስ ነገር ለመማር አለም አቆም ዊ ሀብ ቱ ኖት ስቶፕ ቱ ለርን፣ ኮምፒውተር ላይ ኦንላይን ላይ አዲስ ነገሮችን መማር አንዳንድ ነገሮችን ከዩቱብ ከምናምን አንዳንድ ነገሮችን መማር መሞክር፣ ብዙ ጊዜ የምናስባቸው ፕሮጀክቶች ጊዜ አተን ሳንፈጽማቸው የቀረን ፕሮጀክቶች ቤት አካባቢ ጋርደን አካባቢ እንደዚህን ኢንጌጅ ማድረግ ከቤተሰቦቻችንና ወዳጆቻችን ፌስ ታይም መነጋገር፣ በስልክ መነጋገር ባጀት የማድረግ ፋሚሊ ባጀት አሁን ለምሳሌ አውስትራሊያ መንግስት ጌት እንዳመጡ አላውቅም ስድስት ወር ይሄ ነገር ይቀጥላል ብለዋል። ስለዚህ የፋሚሊ ባጀት ማውጣት። ፋሚሊ ባጀት ስናወጣ ደግሞ ቅድሚያ ያላቸው ነገሮች ምንድን ነው? ለሰርቫይቫል ቅድሚያ የምንሆራቸው ነገሮች እንደ ምግብ የመሳሰሉ ስቴብል ፉድ እንደዚህ እንደዚህ የመሳሰሉትን ኔጎሽት የማድረግ የሞገጅም ሆነ ሬንት ቤት የሚከራዩ ከላንድ ሎርዶች ጋር ወይ ደግሞ ባለቤቶች ጋር ፍሌክስብል የሆነ ፔይመንት መንገድ እንዲኖር እንደዚህ እነዚህ ነገሮችን ኔጎሽት ማድረግ መሞክር ሌላው ደግሞ ይህን ስትሬስ ለመቀነስ እነዚህ ሁሉ ትሪገር ናቸው ኦፖዚቱ ትሪገር ናቸው እና ሌላው ምንድን ነው የምለው ኮሮና ኒውስ አስመልክቶ ብዙ እኛ ሰዎች አሁን እኔ እንደማ በተለይ ነ የምቀርቡኝ ሰዎች ከየትም ነው ዜና የሚሰሙት ከየትም ከፌስቡክ ከምናምን እና እንትቶ ዲዚግኔቲድ የሆነ ኦፊሻል የአስቷላ መንግስት ዜና መስማት መሞከር፣ ቲቪ በማየት ላይ ብዙ ጊዜ አለማሳለፍ እዛ ላይ ወይ ደግሞ ኮምፒውተር ጌም በተለይ ልጆች አለማሳለፍ። እነዚህን ካልኩኝ በኋላ አሁን እኔ የማስበው ቪክቶሪያን አስመልክቶ ችግር ካለ የፖሊስ መጥራት ትሪፕል ዚሮ አስፈላጊ ነው። ይሄ ሁሉም ሰው ማወቅ አለበት ብዬ ገምታለሁ፣ ለማንኛውም አደጋ። ሌላው ደግሞ ዩመን ሄልት ዌስት፣ ምክንያቱም እነዚህ ሰርቪሶች በሙሉ ፊትለፊት ለፊት እንኳን ባይታይ ሰርቪሳቸውን ቀጥለዋል ሰርቪሳቸውን ቀጥለዋል ስለዚህ ወመን ሄልት ወስት አይነት ቦታዎችን መደወል ከዛ ደግሞ በተለይ ይሄ ኮሮናን የሚያሰጋቸው ሰዎች ካሉ የአውስትሬሊያ የጤና ሚኒስቴር አለ ዌብሳይትም አላቸው ስልክ ቁጥርም አለ እና እንደዛ ደውሎ ሌተስት የሆኑ ኢንፎርሜሽኖች በየቀኑ አዲስ ነገር ስለሚወጡ እነዛ ማግኘት አለብን መልበን ውስጥ በተለይ አሁን ወስጥ የምንኖረው ደግሞ ሰንሻይን ሆስፒታል ለኮሮና የተዘጋጀ ክሊኒክ አለ እዛ ስልካቸው አለ ተደውሎ ለተስ የሆነ ኢንፎርሜሽን ማግኘት ይቻላል። ሌላ ደግሞ በአእምሮ ጭንቀት የድዴት ቅልፌ ማጣት እነዚህ እነዚህ ሁሉ የስትሬስ ምልክቶች ስለሆኑ ዶክተር ጋር መደወል ሁሉም ሰው ዶክተር ይኖረዋል። በፊት ለፊት መገናኘትም ካልተቻለ ስልክ በመደወል ሪፌር እንዲያደርጉ አንደኛ ከዶክተሩ ጋር መናገሩ ራሱ ጥሩ ነው። ሁለተኛ ደግሞ አሁ አስፈላጊ ከሆነ ደግሞ ወደ ሳይኮሎጂስት ወይ ደግሞ ወደ ካውንስለር ይላኩ። ይህን ማድረግ ከዛ በኋላ ከነዚህ አሁን ከጠቀስኳቸው ሰዎች ጋር ወይ በስልክ ወይ ደግሞ በቪዲዮ ኮንፈረንሲንግ በሚሉት እንደ ዋትሳፕ አይነት ነገሮች እኔ አሁን ፕሮቫይድ የማደርገው ዛሬ ራሱ ፕሮቫይድ የማደርገው ብዙ ክላንቶች ቡክ ሆነዋል የማደርገው በቴሌፎን ወይ ደግሞ በቪዲዮ ኮንፈረንሲንግ ነው። አሁን ካውንስሊንግ የምሰጠው ምክር የምሰጠው። ስለዚህ እነዚህ ነገሮችን በመጠቀም አዲስ ነገር መማር እንችላለን። ብዙ ጊዜ እዚህ አለም ላይ ችግር ስመጣ ኦፖርቹኒቲ ይዞ ነው የሚመጣው ማስተዋል አለብን፣ ያንን ለመጠቀም። ወይዘሮ ሰብለ በእርሶስ በኩል አሁን ያለውን ችግር ለመቋቋም ምን መደረግ አለበት? በቤት ውስጥ በሁለቱም ወገን በተለይ በሴቶች ብቻ ሳይሆን ሴቶቹም ሆነ ወንዶቹ በአንድ ቤት ውስጥ ሲኖሩ ያለውን ውጥረት ለመቀነስ እና ለማርገብ፣ የሻከረ ግንኙነት ለማለስለስ ምን ሊያደርጉ ይገባል ይላሉ? እንደ አንድ የማህበረሰብ አባል ወይም ቀደም ሲሉ ከነበሩት የምርምር ስራዎች የሚያጋሩት ምክረ ሀሳብ ምን ይሆናል? በዋናነት ግጭትን አንዱ የእኔም አብሮኝ በአውስትራሊያ ደረጃ ስንሰራ የነበረው እንዴት ነው ፕሪቬንት ማድረግ የምንችለው። እንደተባለው የኦልሬዲ ችግር ውስጥ የነበረ ትዳር አለ ወይም ችግር ውስጥ የነበረ ግንኙነት እስክሌት እንዳያደርግ ወይም እንዳይባባስ እንዴት መከላከል ይቻላል ነው እሱ። ከሁሉም በላይ መከላከልን የምስል የተሻለ የለም። ኮሮና ላይ እንደምናየው አቴን ከዛ የምንማለው ዘሴም ቲንግ ማድረግ የምችለው ነገር ነው። ኮሮና ሁሉ ዋጋ የተከፈለው አሁን ሀገሪቷ ኢኮኖሚዋንም ሶሻል ኢንተራክሽኗንም እንደዚህ በጣም ፍሪዝ ያደረገ ወይም እንዲቆም ያደረገበት ዋና ምክንያት ስለመከላከል ስለሚቻል ነው። ሰው ታሞ ከመጣ የሚኖረው ፕሬር ማናችንም ልናስተናግድ የማንችልበት እና ሞትን የሚያስከትል ስለሆነ ነው። የሁሉ ዓለም ተጨንቆ ተጠቦ ፐርሰናል ሊብሬቲያችን ወይም የግለሰብ ነፃነታችንን ወደ ጎን አድርገን ከበሽታ ራሳችን ለመከላከል የምንሄድ ሴም ቲንግ ዶሜስቲክ ፋሚሊ ቫይለንስን አቮይድ ማድረግ የምንችልባቸው ሜቶዶች ናቸው። ኮንፍሊክት ማኔጅመንት እንለዋለን እኛ። ግጭትን እንዴት ማኔጅ ማድረግ እንችላለን? እንዴት መያዝና ሳይባባስ ጤንነታችንንም ትዳራችንንም ልጆቻችንንም ሳይበትን እንዴት አድርገን መነጋገር እንችላለን? አይ ቲንክ ቅድም ሲጠቅሰው ነበረ ትልቁ ኪ ነገር ከዚህ በፊት የነበረው ጫና ለግማሹ ጊዜ የምኖሩት ቁጭ ብሎ የማያወራበት ኮሚኒኬሽን መነጋገር ችግር የሆነባቸው ብዙ ቤተሰቦች እና ግለሰቦች አሉ። አንገራቸውን ወይም ደግሞ ውዴታቸውን መቆጣጠር የማይችሉ ያ ደግሞ ወደ አንዱን እያባባሰ እያበበሰ ሌሎችም ፋክተሮች ተጨምረው ግጭቱ ተባብሶ ወደ ዶሜስቲክ ፋሚሊ ቫይለንስ የሚሄደው እና በዋናነት ራስን ማወቅ አንድ መጀመሪያ ነገር ነው። ለምንድን ነው የሚያናደደኝ? ለምንድን ነው የምናደደው? እኔ ለግጭቱ ኮንትሪቢዩት እንዳላደርግ ምን ማድረግ አለብኝ የሚል ራስን ከመጠየቅ ይጀምራል። ራስን ማወቅ ነው የመጀመሪያው ነገር ማለት ነው። ወንዶችንም በዚህ አጋጣሚ ሴቶችንም፣ ልጆችም ወጣት ሲሆኑ ልጆች ይህን የሚያዳምጡ ስም ምን አድቫይስ የማደርገው ራስን መጀመሪያ በጥንቃቄ ማወቅ ትሪገር ፖይንቶቻችንን ወይም ደግሞ ሁላችንም የራሳችን ሴንሴቲቭ የሆነ ወይም ስስ የሆነ ብልቶች አሉ፣ ወይም ስስ የሆኑ ኢሞሽን ወይም የስሜት ሌቭሎች አሉ። ያ ሲከሰት ምንድን ነው ማድረግ ያለብን? ጤነኛ የሆነው ትዳር እንኳን ወደ ግጭት ይገባል። ግጭት ነው ከዛ በኋላ ወደ አመፅ ነው የሚሄደው። ስለዚህ ግጭትን መከላከል አንደኛው በፋይናንስ ትልቁ ፕሬሽር እንደሚሆን ሁላችንም ልንረዳ ይገባል። ቤተሰቦቻችን በጣም ከምናስበው በላይ አደጋ ውስጥ የሚገቡበት ሁኔታ ይከሰታል። ያ ደግሞ ኮንትሪቢዩት ማድረግ ያለብን ነገር የፋይናንስ ነገር አለብን። እንደገና እዚህ ደግሞ ያለ ቤተሰብ አለን። ሁለቱ በእነዚህ መካከል እንዴት ነው ባላንስ መፍጠር የምንችለው? ቁጭ ብሎ በጠረጴዛ ዙሪያ ማውራት ትልቁ አይ ቲንክ የተሻለ የሚባለው ነገር እሱ ነው። በጠረጴዛ ዙሪያ ችግሮቻችን፣ የችግሮቻችን መንስኤ የምንላቸው ሊሆኑ የሚችሉትን ነገር ሳይመጡ ቅድመ ጥንቃቄ ማድረግ አንዱ ትልቁ ትዳርን ሴት ከሚያደርግ ነው። ምክንያቱም በዚህ አጋጣሚ ሲንቅድም ብሏል። አሁን ሰላም የነበረም ትደ ወደ ግጭት ሊያገባና ከግጭት አልፎ ወደ አመፅ ሊሄድ እንደሚችል የሚያሳዩ ኢንዲኬሽኖች አሉ። እንደተባለው ግን ራስን ቢዚ በማድረግ ግጭትን፣ ሲነከሳ ደግሞ ለመነጋገር ክፍት በማድረግ መከላከል ይቻላል። የሚቻል ነገር ነው። የሚያውቅት ነገር አይደለም። ከዚያ ባሻገር ያልጠቀስናቸው ነገሮች አሉ። ድራግ፣ አልኮል አዲክሽን የምንለው ሱስ በሶስት የተጠመዱ ሰዎች በደንብ ለተጠቀመበት እድል ነው፣ ከሱስ ለመውጣት ራስን ወደ ተሻለ መንገድ ለመሄድ ቤት ውስጥ አሁን ይሄ እነዚህ የተደረጉ ሪስትሪክሽኖች ሊያግዘን ይችላል። ይሄ ፎርሲንግ ፓወራቸውን ዙሪያችን ላይ ያሉ ጓደኛ ሊሆን ይችላል ሁኔታዎች፣ ከዛ የምንወጣበት እድል ነው ከተጠቀምንበት። ካልሆነ ግን ደግሞ ሌሎቹ አሁን እንደ ልባቸው ተውጭ ማድረግ የማይችሉት በውጭ የለመዱት ሱስ ቤት ውስጥ ይዘው ሲመጣሉ፣ ያ በራሱ ትልቅ የመቃወስን እንደሚያስከትል ሰዎች ሊረዱት ይገባል። እዚህ በዚህ አጋጣሚ የሱስ ተጠቂ የሆኑ መጠጥም፣ የሲጋራም፣ የቁማርም ተጠቂ የሆኑ አይ ቲንክ አሁኑ ነገሮች ከመባባሳቸው በፊት አካባቢያቸው ወዳለ የኦንላይን ሳፖርት ማግኘት ይችላሉ። እንዴት አዲክሽንን ሬክ በዚህ ኮሮና ጊዜ እንዴት ሃንድል ማድረግ ይችላሉ የሚል ሳፖርት ለካውንስለሮች በመደወል እኛ ጋር እዚህ ኪ ፓስት አለ ለመልቲካልቸራል ማህበረሰቡ እንደውም ወልድ ወልነስ ግሩፕ የሚባል አለ እዚህ ስቶንስ ኮርን አካባቢ በብሪዝበን አካባቢ እነዚህን ቀድሞ ዳታን በመጠየቅ ለራሳችንም ለሌላውም ሰው አደጋ የሚሆነውን ነገር መከላከል እንችላለን የሚል ማሳሰቢያ ነው ያለኝ። በዚህ ሁላችንም ቫይለንስን መቆጣጠር እንችላለን። ሌላው ግን በማህበረሰባችን ውስጥ ኦፍኮርስ ያው አንገናኝም አሁን ልምዳችን ማድረግ መቻል አለብን። ከዚህ በፊት የምናውቀው ትዳር ወይም የአእምሮ ጭንቀት ኖሮባቸው ይሄ ሜንታል ሄልዝንም ጨምሮ ደምስቲ ፋሚሊ ቫይለንስ በአዲክሽን ምክንያት ሪስክ የሆኑ ሰዎች ካሉ አይ ቲንክ እኛ ሪች አውት ማድረግ አለብን። እኛ የማህበረሰብ አባላት በሙሉ ጓደኞቻችንን የምናውቃቸውን ደውለን እንዴት ናቸው፣ ሰላም ነው ወይ አትሊስት ሰው ስንደውለን መደወል ሊያቅታቸው ይችላል እና እኛም እንዴት ናቸው ብለን የችግር የሚኖርበት የሚመስለንን ነገር እያንዳንዳችን ኢትዮጵያውያንን በዚህ አጋጣሚ ዊል ያደራምለው ሌላውን ማስታወስም መርሳት የለብን። በዚህ አጋጣሚ ስለዚህ እየደወልን ቼክ ማድረግ አለብን። ቶኑን ማድረግ አለብን። ስ ትንሽ ጥርጣሬ ካለ እስፔሻሊ ዶሜስቲክ ፋሚሊ ቫለንሲ በተመለከተ በማንኛውም ሰዓት ሪስክ መስሎ ለታታየን እንዲህ እንዲ አይነት ነገር አለ ብሎ ፖሊስን ወይም ሰርቪስም ፖሊስ የግድ ሄዶ ፖሊስ ማሰር አይደለም የሚያደርገው። አትሊስት ቼክ አውት ያደርጋል። አሁን የምታውቋት ሴት በፊት ኮሚኒኬት ታደረጋቸው የነበረች ነገር ግን ሪስክ በተወሰነ መልኩ ግጭት ውስጥ የነበረ እና ድምፅ ከጠፋባችሁ ሜክ ሹር አንድ፣ ሁለት፣ ሶስት ጊዜ ደውላችሁ በጣም ካቅም ማግኘት የማትችሉ ከሆነ ኢቲፕ ማድረግ ስማችሁ ሳትሰጡ ለሰርቪስ ፕሮቫይደሮች ወይ ለፖሊስም ሆነ ለዚህ ለሪፊጂ አይዋ ሲባል ሚግራንት ዊመን ሰርቪስ የሚባል አለ፣ ዲቪ ኮኔክት አለ። እዛ ደውሎ እንዲኒ ነው አምጎሪድ እንዲህ አይነት የምትባል እዚህ ቦታ ላይ የምትኖር ሴት ድምጿን ከሰማው ይሄን ያህል ጊዜ ነው ብለን ኢንፎርሜሽን መስጠትና ማቀበል እንችላለን። ምንም አይጎዳም፣ ቼክ ያደርጋሉ። ሰላም ከሆነ ሰላም ነው፣ ግን በሆነ አጋጣሚ ወንዱም ሴቱም ሊሆን ይችላል። ይሄን ነገር ተጠቅመውበት የዛኛውን ሰውዬ ነፃነትና ወይም ደግሞ ቫይለንስ ጥቃት ደርሶም ከሆነ በጊዜ ሰፖርት ማግኘት ይቻላል ማለት ነው። ልክ አሁን ኮሮና እንደምናደርግ የሸመገሉ የማህበረሰባችን ክፍሎችን ሜክ ሹር ሃ ኮል መሄድ ባንችል እንኳን እየደወልን ማጣራት፣ ጤንነታቸውን፣ ያሉበትን ሁኔታ ማረጋገጥ ይሄ የማህበራዊ ኃላፊነት ነው ብዬ አስባለሁ። እና እኔ በዚህ በኩዊንስላንድ አካባቢ እንዲሁም በብሪዝበን አካባቢ ላሉ ነገሮች በማንኛውም ሰዓት የማህበረሰባችን ክፍል መደወል ይችላል። ባለኝ አቅም ሳፖርት አደርጋለሁ። እንደ አንድ ኮሚኒቲ ሜምበር አባልነቴ፣ አመራርም እንዲሁም ደግሞ ባለኝ የስራ ኃላፊነትም ስልኬ ክፍት ነው በማንኛውም ሰዓት። አብዛኛው ሰው ያውቃል። መደወል ይችላል። መደወልን ግራ ካገባቸው እኛ ሊንክ ልናረጋቸው እንችላለን ማለት ነው። ቶ ሀለኬስ በእርሶ በኩል ኢትዮጵያውያን ማህበረሰብ አባሎች ውስጥም በርካታ ኢትዮጵያውያን በላጤነት የሚኖሩ ወንዶችም ሴቶችም አሉ እንደዚሁም ላጤናቶችም ባቶችም አሉ እና እነሱስ በአሁኑ ባለው በኮሮና ቫይረስ በተነሳው ቀውስ ሳቢያ አንዳቸው ከአንዳቸው ጋር የፍቅር ግንኙታ አላቸው። በምን መልኩ ግንኙታቸውን ሊያዳብሩ ሊቀጥሉ ይችላሉ አሁን ባለው ተራርቆ መኖር ሳቢያ ቀዘቀዝ ወይም አቅጣጫውን እንዳይቀይር ለማድረግ ምን ይመክራሉ? በዛ ረገድ ፍቅራቸው እንዲጠነክር ለማድረግ አንደኛ እዛ ዓለም ላይ ትልቅ ችግር ለሰው ልጅ አይሶሌት መሆን፣ አይሶሌት ማለት ከሰው ርቆ መኖር፣ ጥሩ አይደለም። ምክንያቱም ሰው ልጅ በባህሪው ከሰው ጋር ነው የምኖረው፣ በህብረት ነው የምኖረው እና ሶሻል ክሪቸር የሚባል ነገር አለ እና እነዚህ ነገሮች ሲቋረጡብን ትልቅ ችግር ነው የምቀጥመን። እንደዚህ ላጨዎች ራስ አይሶሌት የሚሆኑበት ሁኔታ ነው ያለው። እና እንደዛ ሲሆኑ ደግሞ አሁን ቅድም የተጠቀሰው ድራግ፣ አልኮሆል የመሳሰሉት ነገሮች ሰው ብዙ ሰዎች መጀመሪያ ሲጀምሩ ለማስታገሻ፣ ታገሻ አድርጎ የምጠቀሙት ነገር እንዲያውም የባሰ ሞር ችግር ሊያመጣባቸውም ይችላል ብዬ ገምታል። ለሁሉም ሳይሆን እንግዲህ ለምጠቀሙት፣ ብዙ ኢንፎርሜሽኖች አሉ፣ ብዙ እርዳታ የሚገኙባቸው ቦታዎች አሉ። እነዛ እንደውሎ ድራግን፣ አልኮሆል ሰፖርት ምን ብሉት ቦታ ከዛ ማግኘት ይቻላል። ሌላው ሌላው ህብረተሰብ ደግሞ በተቻለ መጠን የሚቀርቧቸውን ሰዎች እንደዚህ የምታወቁ ኮሚኒቲ ውስጥ የምታወቁ ሰዎችን እየደወሉ ማነጋገር ሞር፣ እኔ እንዳውም ቴሌፎን ብቻ ሳይሆን ፌስ ታይም የምባለው አለ፣ ፊት ለፊት መታየት ፊት ለፊት መታየት ይገርማል። ትናንት ማታ እኔ እራሴ የሆነ ሰው ማቆ ሰው አለ ነው፣ በጣም ከሰው ርቆ የምኖር ሰው ነው። ደውዬ ሳናግረው እያነጋገርኩት እያለ ምንድን ነው ያለኝ ምንም የሁሉ ችግር ቢኖር አሁን እንደዚህ መነጋገራችን ዓለም ሰላም የሆነ ይመስለኛል አለኝ። ምንም ችግር እንደሌለ አይነት ነገር እና አእምሮን ቺት ማድረግ ይቻላል፣ አእምሮን ማታለል ይቻላል። በዚህ አይነት እንትን እነሱም ሰውን ኮንታክት ማድረግ መቻል አለባቸው። ሌላውም ደግሞ እነሱን ኮንታክት ማድረግ ባህላችንም ነው። እንደዚህ አይነት ሰዎች በሰፈራችን በአካባቢችን ካሉ ምግብ ሰርቶ ማቅረብ፣ ምግብ ሰርቶ መውሰድ፣ ሽማግሌዎች፣ አዛውንቶች፣ የታማሚዎች ለብቻ የምኖሩ ዝናጤዎች ምግብ ሰርቶ ማቅረብ፣ ደውሎ ምን ያስፈልግሃል ማለት። ሄዶ እንግዲህ ገብቶ መብዛት መስጠት እንኳን የሚቻል አይመስለኝም፣ ግን ያው በር ላይ አስቀምጦ መሄድ። ሌላው ማለት የምፈልገው ቼክ ዊድ ይቻላል ማለት። ይህ ነገር ብዙ አእምሮ ጭንቀት ላያመጣ ይችላል። የአእምሮ ጭንቀት ደሞ እንደጠቀስኩኝ ሁላችንም የተለየ ኮንቲኒየም ላይ ነው ያለነው። የተለያየ ትሪገሮች ይኖሩናል፣ ቅድም ተብሏል። ስለዚህ ቼክ የማድረግ እንዱ በደፈናው ሳይሆን ቼክ የማድረግ ቡራዮኬ ብሎ መጠየቅ። በተለይ ወጣቶችን ወጣቶች ስታዩ ችግር ያላቸው አይመስሉም። ኖርማሊ ቫይብራንት ናቸው እና አይመስሉም፣ ግን መጠየቅ፣ ልጆች ራሳቸው ልጆቹ መጠየቅ። በጣም ኮንፊዝ ነዋል። ልጆች እራሳቸው ምንድን ነው የምታስበው? ምን አይነት ስሜት ይሰማሃል? መተዛዘን ለባል ለምስት በተለይ አሁንን የምለው ይሄ ይህ ነገር አለም በሙሉ እያጠቃ ያለ ነገር ነው። የአለም ጠላት ነው፣ የአለም በሙሉ ጠላት ነው ይሄ ነገር። ስለዚህ ለምቀርብ ሰው ምስትም ሆነ ባል ለምቀርብ ሰው በመተዛዘንና በመረዳዳት ነው እንጂ በማጥቃት ኮሮና መርዳት ይሆናል። ከኮሮና ጋር ተሰልፈ ሌላ ሰው ማጥቃት ማለት በጣም መጥፎ ነገር ነው። በጣም በጣም በጣም መጥፎ ነገር ነው። ስለዚህ መተዛዘን፣ ሀሳብ መለዋወጥ፣ መደጋገፍ ይሄን ነው የምለው። እና ካሳውን እንቅድም እንዳልኩኝ እንደዚህ ላጤዎች ራሳቸው ሪች አውት ማድረግ አለባቸው። ሪች አውት መደወል አለባቸው። መደወል አለባቸው። ሰው ማናገር አለባቸው። ይህን አስመልክቶ ማለት የምፈልገው ይሄ ነው። ወይዘሮ ሰብለ ወርቅ ታደሰ በኩዊንስላንድ የደቡብ ማህበረሰብ ሀብ የቤት ውስጥና ቤተሰብ አመፅ ቅድመ መከላከል ስራ አስኪያጅ፣ አቶ ሀለኬ ጋኙ የማህበረሰብ የአእምሮ ጤናና የጋብቻ አማካሪ፣ ስለ ቃለ ምልልሱ እናመሰግናለን፣ እናመሰግናለን።